የተወደዳችሁ በዚህ ስፍራም ያላችሁ በተለያየ አማራጭ የምትሰሙ የምታደምጡ ሁሉ ወደዚህ ወደ ሶስተኛው ክፍለ ጊዜያችን እንኳን በሰላም በደህና መጣችሁ ማለት ፈልጋለሁ። እግዚአብሔር አምላካችን የተባረከ ይሁን፣ አሜን። ክብር በሰማይ በምድር ለእርሱ ይሁን። እንግዲህ ይህንን ትልቅ ርዕስ ሊያስተምር የሚችለው አምላካችን ብቻ ስለሆነ ቀድሞ እንደምናደርገው አሁንም በመጸለይ ነው የምንጀምረው። ክፍል አንድና ክፍል ሁለትን ካልተመለከታችሁ ከዚህ ጋር ተያያዥ ስለሆነ አንዳንድ ሀሳቦች እጅግ በጣም የተቆራኙ ስለሆኑ ወደ ክፍል አንድ፣ ወደ ክፍል ሁለት ሄዳችሁ እንድታደምጡ፣ እንድትከታተሉ መጽሐፍ ቅዱስ በመያዝ በመጸለይ አደራ አላችኋለሁ። እንዲሁ ተነስተን እንዳናጠናው አደራ አላችኋለሁ። ስለዚህ አሁንም በጸሎት እንከፍታለን ክፍል ሶስትን ሁላችንም ራሶቻችንን ዝቅ አድርገን ለአምላክ ክብር አይኖቻችንን ጨፍነን እንጸልይ። ቅዱስ ቅዱስ ቅዱስ ዘላለማዊ አምላካችን እግዚአብሔር እጅግ አድርገን እናመሰግናሃል። በላይ በሰማይ ያለ አባት ሆይ፣ አሁንም ፈቃድህን በዚህ ሰዓት አስታውቀን። ቃልህን አንተ በመንፈስ ቅዱስ አነቃቅተህ ባሪያዎችን፣ ነቢያትህን አጽፋሃል ከብዙ ሺህ ዓመታት በፊት ነገር ግን ዛሬ ቃልህ አሁን ብሎ ይናገረናል። አዲስ ነው፣ ህይወት ይሰጣል፣ ይቀድሳል። ለተለየ ዓላማ ጌታ ሆይ ለይቶ ያቆማል። ቃልህ ሰይፍ ነው፣ ከማይሆን ነገር ሁሉ እኛን ቆርጦ ይለያል። ቃልህ ፈውስ ነው፣ መድኒት ነው፣ ይፈውሳል። በሽታችንን ታውቃለህ። ቃልህን ለሚሰሙት ሁሉ ቃልህ መድኒት ሆኖ እንዲሄድ ጸልያለሁ። ጌታ ሆይኔንም ባሪያን በተለየ ሁኔታ ተቆጣጠረኝ። መንፈስ ቅዱስ ሁሉም በሙ በሁሉ የሆነው እሱ ይግዛኝ በአደበቴ እያው ቃልን አስቀምጥ። ከእኔ የሆነ አንዳች እንዳይወጣ በሙላት ተቆጣጠርን። ስለሰማን ተመስገን፣ በጌታችን በኢየሱስ ክርስቶስ አሜን። እንግዲህ የዚህ ትምህርት አስፈላጊነት አንደኛ አምላክ ያዳንን፣ ከዛም በፊት የፈጠረን ማን እንደሆነ በደንብ የምናውቅበት ከመጽሐፍ ቅዱስ ይህንን የምንረዳበት ዘመን ላይ ደርሰናል። አምላክ ሊመጣ ነው። እሱ ሲመጣ ሳለ አዲስ መሆን የለብንም ማለት ነው። እሱ ሲገለጥ ሳለ ለእሱ እንግዳ መሆን የለብንም። እንደው እንዲነበር እንዴ የምንል ሳንሆን ተዘጋጅተን አውቀን በዚህ በቻል ነው ውስን በሆነው አእምሮ፣ እንድንጠብቀው ይፈልጋል። ስለዚህ አምላክን ከማወቅ አኳያ በመጀመሪያውም ክፍል የተባለው አለ እግዚአብሔርን ማወቅ እግዚአብሔርን መውደድ ነው። ፍቅር እየተመላለስን ይህንን ደግሞ ማወቅ ብቻ ሳይሆን ለግላችን ለሌሎችም ማካፈል አምላክን ያለምንም ውስብስብ ሁኔታ ለሰዎች መግለጽ መቻል እንድንችል ለዓለም ቤተ ክርስቲያን መለኮት ማን እንደሆነ መንገር ያለባት ዘመን ነው። ይሄ የእግዚአብሔር የስራ ጊዜ ስለሆነ ይህንን በደንብ መረዳት ያስፈልጋል። ትምህርታችንን አቋማችንን ሁሉ የምንፈትሽበት ጊዜ ነውና በትክክለኛው መሰረት ላይ መቆም አለመቆማችንን የምንፈተንበት ጊዜ ላይ ደርሰናል። ስለዚህ ወደ ክፍል ሶስት ስንገባ ሳለ ክፍል ሁለት ላይ የኢየሱስ ክርስቶስ ሙሉ መለኮታዊነት አንድ ብለን ተመልክተናል። የኢየሱስ ክርስቶስ ሙሉ መለኮታዊነት ሁለተኛው ክፍል ዛሬ የምንመለከተው ይሆናል። እንግዲህ በዛ ስፍራ ያየናቸው ስለ እግዚአብሔር ወልድ የተለያዩ መገለጫዎች መጽሐፍ ቅዱስ ምን እንደሚል የእግዚአብሔር ልጅ ሲል ልጅ የሚለው ጽንሰ ሀሳብ ምንድን ነው? የሚለውን ተመልክተናል። ዛሬ ከዚህ ጋር ተያያዥ የሆኑ ሀሳቦችን እናያለን እና የመጀመሪያው ክፍላችን የሚሆነው በዘጸአት ምዕራፍ 3 ቁጥር 14 ላይ ያለው ነው። እንግዲህ የእግዚአብሔር ባሪያ ሙሴ በዛ በ ቁጥቋጦ ውስጥ አምላክ ከተገለጠለት በኋላ እኔ ለእስራኤል ማን ብዬ ልንገር? ማን ልበል? ስም ማን ነው ሲል ጌታ የተናገረውን ክፍል ሁለት ላይ ተመልክተናል። እና እዚህ ጋር አሁን የምናየው 3 14 እስከ 15 ድረስ ያለው ለየት ያለ አገላለጽ ነው። እጅግ በጣም ጥልቅ የሆነ ትርጉም ያለው በጣም ደስ የሚል ብንረዳው፣ መልካም የሆነ ሀሳብ ነው። እና ምን ብሎ አምላክ ስለ ማንነቱ ለሙሴ የነገረው እንዲህ ይላል እግዚአብሔርም ሙሴን አለው፣ እኔ ነኝ እንግዲህ፣ እናንተ በሙሴ ቦታ ብትሆኑ ምን ትመልሳላችሁ? ይሄ አምላክ በዚህ በታላቅነቱ ስም ማን ነው? ማን ብዬ ለእስራኤል መልስ ልስጥ ሲል እግዚአብሔር እኔ የመጀመሪያውን ትርጉም ስናየው እንደውም እኔ እኔ ነኝ የሚል ቃል አለው። ይህንን እንደያዝን ወደ ዮሐንስ ወንጌል እንሄዳለን። ዮሐንስ ወንጌል ስምንት ላይ የምናገኘው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከፈሪሳውያን ጋር ያደረገውን ንግግር ነው እና ከቁጥር አንድ ጀምራችሁ ስታዩ ወደ እሱ ይመጣሉ። እሱን አንዳንዱ ለመስማት ይከተለዋል፣ ለመማር ይከተለዋል። አንዳንዱ ታሞ ለመፈወስ ይከተላል። አንዳንዱ ካለበት ክፉ ነገር ነፃ ለመውጣት ይከተለዋል። አንዳንዱ ደግሞ የሚናገራትን ነገር እየጠበቁ እግር እግሩን እንደ ፈሪሳውያን አይነት ለመክሰስ። በርካታ አይነት መነሻ ሞቲቭ ያላቸው ሰዎች ክርስቶስን ይከተሉ ነበር እና ከቁጥር 54 ጀምሮ እንደውም ያለውን ሀሳብ ላንብብላችሁና በኋላ ላይ ያለውን እናያለን እና ጌታን ይሰድቡታል፣ እሱ ይታገሳል። አንተ እንደው ሳምራዊነ አንተ እንደው ጋኔን እንዳለብህ አሁን አውቀናል ይሉታል። ከዛ እንዲህ አለ ኢየሱስም መለሰ አለም፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነዋል። አሁን እዩ ስምንት አምሳ አራት ላይ እናንተ ምን የምትሉት አምላካችን የምትሉት። በአዲስ ኪዳን ጌታችን ስጋ ለብሶ በሚገለጥበት ጊዜ አይሁድ የነበረው ሃይማኖት ወይም ስለ መለኮት ያለው ግንዛቤ እጅግ በጣም ጠንካራ የሆነ የአንድ አምላክ ወይም የአንድ አካል መለኮት አንድ አካል ነው፣ እሱም አብ ነው የሚል ሞኖቴይዝም የሚባል እጅግ በጣም ጠንካራ የሆነ ሃይማኖት ነው። ስለዚህ አይሁዶች እሱ ነው አምላካችን እሱ ነው አባታችን ማስታረቅ ያቃታቸው ምንድነው? ነው ስጋን ለብሶ የተገለጠው ማን እንደሆነ አለማወቃቸው ነው። በፊት ከሚያውቁት ከዚህ ጠንካራ ከሆነው ከአንድ አምላክ ትምህርት ጋር የተገለጠውን ስጋ የለበሰውን እንዴት ያስማሙት እና ይሄ ስህተት ነው አላለም። እናንተ አምላካችን አባታችን የምትሉት አባቴ ነው ግን ምን አለ? አላወቃችሁትም ካለ በኋላ እኔ ግን አውቀዋለሁ። እኔ ግን ምንለዋለሁ አውቀዋለሁ ይላል። አላውቀውም ብል እንደናንተ ሀሰተኛ በሆንኩ። ምክንያቱም እግዚአብሔርን ማወቅ ምንድን ነው? እግዚአብሔርን መውደድ ነው። አውቀዋለሁ የሚል ሌላውን የሚጠላ ግን እግዚአብሔርን ምን አይልም። እነሱ አሁን ክርስቶስን ለመግደል ነው እየፈለጉ ያሉት። ስለዚህ ያላወቁትም፣ ከዛ በኋላ ዳሩ ግን አውቀዋለሁ። ለምን ቃሉንም እጠብቃለሁ ይላችሁ። ዛሬም መለኮትን አወቅን ካልን ቃሉ ምንላለን? እንጠብቃለን። ቃሉ ምንላለን? እንታዘዛለን። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። እንግዲህ እንደዛ ነቢያት ከሩቅ ሆነው ያንን የሚመጣውን እንደተሳለሙት መጽሐፍ ቅዱስ ያስረዳል። በእምነት የሚመጣውን አይተው እንደዳኑ መጽሐፍ ቅዱስ ይናገራል። አይሁድም እንዲህ አሉት፣ ገና አምሳ ዓመት ያልሆነ አብርሃምን አይተሃልን? አሉት። አያችሁ፣ አሁን ስለ ኢየሱስ የነበራቸው ግንዛቤ። ከዛ እንዲህ አላቸው ኢየሱስ፣ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ነኝ። እንግዲህ በብሉ ኪዳን ቅድም ዘጸአት ሶስት ላይ እግዚአብሔር ለሙሴ ለእስራኤል ሄደ እንዲበል ስሜ ይሄ ነው እኔ ነኝ። አሁንም ኢየሱስ ክርስቶስ ለአይሁድ ምናለ አለ አብርሃም ሳይወለድ እኔ ነኝ። አውዱን እንመልከተው። ኢየሱስ ልክ እንደ ብሉ ኪዳን ማንነቱን እኔ ነኝ በማለት ገለጠ። የብሉይ ኪዳኑ እግዚአብሔር እርሱ ራሱ መሆኑን አሳወቀ። ይህንን ብቻ ለማሳወቅ አይደለም። የዛ የኦሪቱ ያህዌና ይሆዋ የእስራኤል መስራች የሆኑት የሃይማኖት አባቶች ማለትም የአብርሃም፣ የይስሐቅ፣ የያዕቆብ አምላክ እርሱ ራሱ ለመሆኑ ስጋ ለብሶ በምድር ላይ የቆመው ተጨማሪ ማስረጃ ሰጠ። ወገኖቼ እጅግ በጣም ጥልቅ የሆነ ትርጉም ያለው ነው። ጌታችን ይህንን ከብሉ ኪዳን ወስዶ ለራሱ ተፈጻሚ ያደረገው የእግዚአብሔር መገለጫ ስለ እርሱ የማያከራክር ሙሉ መለኮታዊነት ማረጋገጫ ነበር። ስለዚህ አይሁድ ምን እያለ እንደነበር በደንብ አውቀዋል። ተራ ንግግር እንዳልሆነ ተገንዝበዋል። ለምን? ቀጥሎ ያለውን ይው ድንጋይም አነሱ። ምን ሊሉት? ሊወግሩት። ለምንድነው ነው ድንጋይ አንስተው አይሁዶች ሲወግሩ ከኋላ ከጀርባ ያለውን ሕግ ካልተረዳ ለምን እንደሆነ አናውቅ። ኢየሱስ ግን ተሰወረ፣ ከመቅደስም ወጣ፣ በመካከላቸውም አለፈ፣ እንዲሁም ሄደ ይላል። ስለዚህ አድማጮቹ ኢየሱስ ምን እያለ እንደነበር በደንብ ተረድተዋል። እንደ ተረዱ እንዴት እናውቃለን? ድንጋይ አንስቶ ለመውገር መዘጋጀት ምን ማለት ነው? ሰብዓዊ ፍጡር ሆኖ ሳለ አንድ ሰው፣ አንድ ፍጡር አምላክ ነኝ ብሎ ሲናገር የስድብ ቃልን መናገሩን ለዚህ ተገቢ ምላሽ ነው ብሎ አይሁዶች የሚያምኑት ያንን በድንጋይ መውገር፣ መግደል፣ ማጥፋት አንዳንዶች ኢየሱስ ሕይወቱ የጀመረው እንግዲህ ወደ ኋላ ሄዶ ዘላለም በሚባለው ጊዜ የሆነ ቦታ ላይ ነው ብለው ይከራከራሉ። ጌታችን አብርሃም ከመፈጠሩ በፊት ነበርኩ ለማለት ብቻ ፈልጎ ቢሆን ኖሮ አብርሃም ሳይወለድ እኔ ነኝ ከማለት ይልቅ አብርሃም ሳይወለድ ነበርኩ አይ አም ከማለት ይልቅ አይ ዎዝ ማለት ይችል ነበር። እንደዛ ቢል የሆነ ቦታ ህይወቱ እንደጀመረ ያስተምራል። አይገርም! ዛሬ ስለዚህ መነጋገር አለብን፣ ማጥናት አለብን። የተለያየ አስተምሮ እየመጣ ስለሆነ ይህ እኔ ነኝ ያለው ጌታ ስጋ ከመልበሱ በፊት ለተወሰነ ጊዜ ብቻ ነበረ የነበረው የሚለውን አስተምሮ ውድቅ የሚያደርግ ነው ይህንን ውድቅ ያደርግና ከአብ ጋር ለዘላለም እንደነበረና ወደፊትም ለዘላለም እንደሚኖር የሚያጸና ቃል። ያ የብሉይ ኪዳን እኔ ነኝ፣ የአዲስ ኪዳኑ እኔ ነኝ፣ አሁንም በመጨረሻው ዘመን በዚህ ሰዓት እኔ ነኝ ይለናል። እግዚአብሔር የተመሰገነ ይሁን። እኔ ነኝ የሚለው ቃል በዮሐንስ ወንጌል ብቻ ሰባት ቦታ ይገኛል። በጣም ይገርም ዮሐንስ 635 ላይ የሕይወት እንጀራ ማነኝ? እኔ ነኝ እኔ ነኝ ከሚለው ጋር ተያይዞ ያሉ ሀሳቦችን ስናይ እጅግ የሚያጽናና ደስም የሚል ነው። ሰዎች በልተው ይራባሉ፣ በልተው ይጠማሉ። ዛሬ እኔ ነኝ ያለውን ግን ያንን ሕይወቱን ከተካፈሉ የዘላለምን ሕይወት ያገኛሉ። ቀጥሎ ዮሐንስ 8 12 ላይ እኔ የዓለም ብርሃን ነኝ ይላል። እሱን ብርሃኑን የተቀበለ እሱም ያበራል። አማኝ ክርስቲያን ነኝ ብሎ እሱን የተቀበለ እናንተ የዓለም ብርሃን ናችሁ የሚለውን ቃል እንደተናገረ እናያለን። በሌላ ስፍራ ዮሐንስ 10 7 ላይ እኔ የበጎች በር ነኝ፣ በእኔ የሚገባ የሚወጣ መሰማሪያ ያገኛል ይላል አይደል እንደ የቤተ መቅደሱ ዋናው የአደባባዩ በር ወደ እግዚአብሔር የምንገባበት በር የሰማይ ደጅ ማነው? ክርስቶስ ነው። ዮሐንስ 10 11 መልካም እረኛ እኔ ነኝ። የእረኞች አለቃ ማነው? ነው እሱ ነው። ሌሎች ሁሉም ሙያተኞች ናቸው። ለደሞዝ ነው የመጡት። ተኩላ ሲመጣ የሚነጥቅ በጉን ጥለው ምን ይላሉ ይሄዳል። መልካሙ እረኛ እኔ ነኝ። ዮሐንስ 11 25 ትንሣኤና ሕይወት እኔ ነኝ አያቸው። አሁን ከዚህ ጋር ተያይዞ ይህ የእኔ ነኝ ባህሪ ነው። ዘግሬት ግሬት አያም ታላቁ እኔ ነኝ። ዮሐንስ 146 እኔ መንገድና እውነትም ሕይወትም ነኝ ይለናል። ዛሬም ዮሐንስ 15 1 እውነተኛ የወይን ግንድ እኔ ነኝ። ስለዚህ ዛሬ ያልሆኑ እኔ ነኝ የሚሉ ብዙ ነገሮች አሉ። እነሱን ሁሉን ጥለን ወደ ትልቁ እኔ ነኝ እንምጣ። እሱ ሕይወት ይሰጠናል፣ ብርሃን ይሰጠናል። እሱ ያሰማራናል። እሱ መልካም እረኛ ነው፣ ይጠብቀናል። ይሄ የሚበሰብሰው ስጋ እንኳን ቢሞት ትንሣኤና ሕይወት ይሆነናል። መንገዱ ቢጠፋን እውነቱ ቢጠፋን መንገዱን ያሳየናል። ፍሬ ማፍራት ቢያቅተን ከእውነተኛው የሆን ግንድ ጋር ብንጣበቅ ዛሬ ፍሬማዎች እንድንሆን ያደርገናል። ሰባት ጊዜ ኢየሱስ እኔ ነኝ በማለት እርሱ ማለት በብሉ ኪዳንም የነበረ መለኮት አሁንም በአዲስ ኪዳን ግን ህይወትን የሚያካፍለው አዳኝ መሆኑን ያስረዳል። ስለዚህ እኔ ነኝ የሚለው ከመለኮት ጋር ተያይዞ ወደ ክርስቶስ ሲመጣ ያለው ሀሳብ በአጭሩ ይህን ይመስላል። ተጨማሪ ነገሮችንም በዚህ ዙሪያ ጥናት ማድረግ እንችላለን። ሌላው ለመለኮት የተሰጠው የእግዚአብሔር ቃል የሚለው ስያሜ ነው። እንግዲህ በጣም እጅግ መሰረታዊ ደስ የሚል ጥልቅ ብዙ ትርጉም ያለውን ዮሐንስ ወንጌል አንዳንድ እንዲህ ይላል። በመጀመሪያው ቃል ነበረ። ቃል የሚለው ዮሐንስ የተጠቀመው የግሪክ ቃል ሎጎስ ነው። በኋላ እናየዋለን ትርጉም። ቃልም በእግዚአብሔር ዘንድ ነበረ። አሁን እየተናገረ ያለው ዋናው ሀሳብ ወንጌል ስለማን ነው? ስለ ክርስቶስ ነው። ትዝ ካላችሁ በዘፍጥረት አንዳንድ በመጀመሪያ እግዚአብሔር ሰማይና ምድር ምን አደረገ ፈጠረ መጽሐፍት ሁሉ ስለ እኔ ይናገራሉ ብሎ አለ ክርስቶስ እናንተ በመጽሐፍት ሕይወት እንዳለ ትመረምራላችሁ ይሄ ቃል ይላል ዮሐንስ በእግዚአብሔር ዘንድ ነበረ ቃል አለ እግዚአብሔር አለ የቃል መኖሪያ በማን ዘንድ ነው በዚህ በእግዚአብሔር ዘንድ በእግዚአብሔር አጠገብ ከዛ በኋላ እዩ በደንብ ቃልም ማን ነበር? እግዚአብሔር ነበር። ስለ ማን ነው እየተናገረ ያለው ካልን ሐዋርያው ዮሐንስን ብንጠይቀው ዛሬ ቢኖር ቁጥር 14 ላይ ምን ይለናል? ቃልም ምን ሆነ? ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዓላማው ክብሩን ማሳየቱ ነው። አሁን ወገኖቼ ስለ ክርስቶስ ማንነት በዋናነት እየተናገረ ሳይሆን በዚህ ስፍራ የእግዚአብሔርን ክብር ሊያሳይ የመጣው ማን እንደሆነ ትኩረት ማድረግ ያለብን የዚህ ባሕሪ፣ የዚህ ክብር ምንነት ላይ እንደሆነ ያስተምረናል። በዛም እግረ መንገዱን ስለ ማንነቱ ይነግረናል። እንግዲህ ቃል የተባለው ስጋ የለበሰው ኢየሱስ ክርስቶስ በእግዚአብሔር ዘንድ ነበረ ምን ከመሆኑ በፊት ስጋ ከመልበሱ በፊት ታዲያ ወደ ምድር ሲወርድ ይሄንን ተወ አልተወም? እንግዲህ በእግዚአብሔር ዘንድ ከተባለው ሀረግ ውስጥ ደግሞ እግዚአብሔር የሚለው ማንን ያመላክታል? አብን ያመላክታል። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር። እኔ ዘንድ ይሄ ስልክ አለ ካልኩ እኔ አጠገብ ነው ማለት ማለት ግልጽ ነዋል። እኔ ያለው እኔ አጠገብ ይሄ ኮምፒውተር አለ ካልኩ እኔ ያለው ኮምፒውተሩ አለ። ግልጽ ነው ወገኖች። ይሄ ምን ያህል ብዥታን ይፈጥራል። ይሄ ምን ያህል ለመረዳት ይከብዳል። ይሄ ቃል ግን ራሱ በእግዚአብሔር ዘንድ የነበረው እሱ ራሱ ምንድ ነው እግዚአብሔር ነበረ። ስለዚህ ወልድ ወይም የእግዚአብሔር ቃል መለኮትነትን የተዋሰ፣ የተበደረ፣ ከሌላው የተሰጠው እንደ ስጦታ ሳይሆን፣ እርሱ ራሱ አምላክ ስለሆነ ሐዋርያ ዮሐንስ ለዚህ ነው በወንጌል ውስጥ ቃልም እግዚአብሔር ነበረ ብሎ በግልጽ በእምነት ይህንን የጻፈ። እስቲ እግዚአብሔር ቃል የሚለውን በደንብ ሎጎስ እንግዲህ ከዚህ በፊት የእግዚአብሔር ልጅ የሚለውን ቃል አይተናል፣ ምን አይነት ትርጉም እንዳለው ተመልክተናል። እናንተ ማን እንደሆናችሁ ሊታወቅ የሚችለው በምትናገሩት ምንድን ነው? ቃል ነው። በምታሳዩት ምንድን ነው? ባህሪ ነው። በውስጣችሁ ያለው ሀሳብ በአንደበታችሁ ካልተነገረ ሰዎች እናንተ ምን እንደምታስቡ በውስጣችሁ ያለው ፍላጎት ምን እንደሆነ ሊያውቁ ሊረዱ አይችሉም። ስለዚህ በሰብአዊ ፍጡር ሀሳብ ውስጥ ያለው የሚገለጠው በምንድን ነው? በቃል አማካኝነት ነው። ለዚህ ነው ነቢያትን ያጻፈው መንፈስ ቅዱስ ሐዋርያ ዮሐንስንም ሲያጽፍ ለክርስቶስ ማንነት መገለጫ ቃል የሚሆነው የሚለውን ሎጎስ የሚለውን ተገቢ ሆኖ አግኝቶታል። ሐዋርያ ዮሐንስ ይህንን ከራሱ አመጣው እንዴ? አላመጣ። በማን ተመርቶ ነው? በመእግዚአብሔር በመንፈስ ቅዱስ ወደ ዮሐንስ 14 እንሄድ። ፊሊጶስ ጌታን ምን ብሎ ጠየቀ? እንግዲህ ስለ አባቱ ጌታ ብዙ ጊዜ ብዙ ስፍራ በተለያየ ቀን ይናገራል። ሐዋርያትም ይህንን ይሰማሉ ይሰማሉ ይሰማሉ። ከዛ ፊሊጶስ ትዕግስት አጣ። ምን አለው? ጌታ ሆይ አብን አሳየንና ይበቃናል። ይህን ከተናገርክ ግልጽ ይሆናል። ሁሉም እስካሁን ያለው ነገር እኔ ብዥ ብሎ ብዥ ነበረ። እንደው አባት አባት ትላለ በተደጋጋሚ። አሁን እሱን አሳየንና ይበቃናል። ጌታ እንዲህ አለው። ዛሬም ለምንጠይቅ ጥያቄውን አብን ብናይ ይበቃናል አልኩ። አብ ማን ነው ለምንል ሰዎች መልሶ ነው አንተ ፊሊጶስ፣ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ ማንን አይቷል? አብን አይቷል እንዴትስ አንተ አብን አሳየን ትላለ? በደንብ ይሁን። እኔ በአብ እንዳለሁ አብም በእኔ እንዳለ አታምን ምን ቀጥሎ ያለውን በደንብ አስምሩበት። እኔ የምነግራችሁ ምን ቃል ይ በደንብ አስምሩበት። ከማን አልናገረው? ከራሴ አልናገረው። እኔ የምናገረው ቃል የማን ቃል ነው? እስቲ መልሱልኝ። እኔ የምናገረው ቃል የማን ነው? የእግዚአብሔር ቃል ነው። ከራሴ አልናገርም ካለ ከሌላ አካል ወስዶ ነው ማለት ነው። ነገር ግን ይላል ያንን ቃል ስለሚናገረው ማንነት ሲናገር፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል። ይውላችሁ? ቃል ብቻ መናገር ሳይሆን ስራውንም ምን ያደርጋል ይሰራል። አባት ቃሉን በእኔ ይናገራል፣ አባት ስራውን በእኔ ይሰራል እያለ ነበር። ጥያቄ ታዲያ ይህ ጥቅስ ብዙዎች እንደሚሉ አብና ወልድ ማለት አንድ አካል ነው? ይሄ በእርግጥ አብና ወልድ አንድ አካል እንደሆኑ የሚናገር ጥቅስ ነው ወይስ ከዚህ ያለፈ ነው? እንግዲህ እንዳትረሱ፣ ባለፈው ጊዜ የመጽሐፍ ቅዱስን አተረጓጎም መርህ አይተናል አይደል? ይህንን ብቻ ወስደን እዚህ ጋር ያለውን ጥቅስ ከሌሎች ጥቅሶች ጋር ካላመሰካከር፣ ካላነጻጸር ትእዛዝ፣ በትእዛዝ አለ፣ ጥቂት እዚህ፣ ጥቂት እዚህ፣ መጽሐፍትን ከመጽሐፍት ጋር ብሉይን ከአዲስ ጋር አመሳክረን ማስረጃዎቹ ሚዛን የሚደፉት በመለኮት ዙሪያ ምንድን ነው የሚለውን መጨረሻ ውጤቱን የምንቀበለው ነው እንጂ እዚህ ጥቅስ ላይ አንድን አሰምሮ የምንመሰርት ከሆነ የመጽሐፍ ቅዱስ አተረጓጓማችን፣ መጽሐፍ ቅዱስ አነባበባችን ወደ ተሳሳተ ድምዳሜ ይመራናል። ስለዚህ ከሌሎች የመጽሐፍ ቅዱስ ክፍሎችና በርካታ ጥቅሶች ጋር አያይዘን ይህንን ስናጠና ስናመሳከር የምናገኘው የትኛው ትርጉም ነው ብለን መጠየቅ አለብን። ምን ማለቱ ነው? እኔን ያየ አብን አይቷል ሲል አሁን እንግዲህ የእግዚአብሔር ቃል የሚለውን እየተመለከትን ነው አይደል? ኦኬ። እኔ የምናገረው ቃል ከራሴ አይደለም። እኔ የምሰራው ስራ ከራሴ አይደለም። በእኔ የሚኖረው እሱ ይናገራል። በእኔ የሚኖረው እሱ ይሰራል። የእግዚአብሔር ቃል የሚለውን ቅድም በእግዚአብሔር አጠገብ ያለ እንደሆነ እሱ ደግሞ ራሱ እግዚአብሔር እንደሆነ አይተናል። ቃል ምን ማለት ነው? ሀሳባችን የሚገለጥበት ነው። ዕብራውያን አንድ አንድ ከዚህ ጋር ተያይዞ ሐዋርያው ጳውሎስ የጻፈውን ተመልከቱ። ሎጎስ ከሚለው ዮሐንስ ከተጠቀመው ሀሳብ ጋር የሚሄድ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ምን ብሎ ተናግሮ ምኑን ሀሳቡን ቃሉ አሁን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ምን አለን? ተናገረን። ቃሉን አሰማን። እግዚአብሔር ቃሉን ሰጠን፣ ተናገረን። እርሱም ይሄ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ እዩ። እንደገና ቃል የሚለው አሳብ ይመጣል። ሁሉን አሁንም የሚደግፈው በምንድነው? ነው በስልጣኑ ቃል ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ይህ ስለ ኢየሱስ ክርስቶስ እንደሚናገር ግልጽ ነው። በልጁ ስለሚል እንደ ሐዋርያው ጳውሎስ መልእክት እግዚአብሔር ማንነቱን ብሎም ሀሳቡን ጥንት ከነበሩት ነቢያት ይልቅ ሙሉ በሙሉ ለመግለጽ የቻለው በእግዚአብሔር ቃል አማካኝነት ነው። ምን በለበሰው ስጋ በለበሰው ጸጋንና እውነትን ተሞልቶ በእኛ ባደረው በሱ አማኑኤል፣ እግዚአብሔር ከእኛ ጋር በሆነው በኩል ለእኛ ተናገረ ማለት ነው። ይሄ በዮሐንስ ወንጌል ላይ ስለ ቃል የተነገረውን የሚተረጉም ነው። ማነው የሚደግፍ ነው። ሎጎስ የሚለው የግሪክ ቃል ሐዋርያው ዮሐንስ የተጠቀመው የተነገረ ወይም የተባለ የሚለውን ትርጉም ይይዛል። ስለዚህ አምላክ በማን ተነገረ? ስለ አምላክ ትክክለኛውን ማስረጃ የሰጠው ማን ነው ስንል ሁሉን ወራሽ ያደረገው ዓለማትን የፈጠረበት ልጁ ኢየሱስ ክርስቶስ ነው። አምላክ ሐሳቡን በሙሉ በልጁ አማካኝነት ተናገረ። አንደኛ ዮሐንስ አንድ አንድ። አሁንም ሐዋርያ ዮሐንስ ይህንን ቃል ሎጎስ የሚለውን ይጠቀማል። አንደኛ ዮሐንስ አንድ አንድ እና ቁጥር ሁለት ስለ ሕይወት ቃል የእግዚአብሔር ቃል ስለ ህይወት ቃል አሁን ደግሞ በዚህ ስፍራ ከመጀመሪያው የነበረውን የሰማነውን ባይኖቻችንም በአይኖቻችንም ያየነውን። አያችሁ፣ ይሄ ከመጀመሪያ የነበረ ነው። እነሱ ሰምተውታል፣ በአይኖቻቸው አዩት። የተመለከትነውንም እጆቻችንም የዳሰሱትን እናወራለን። አሁንም እነሱ ይህንን የእግዚአብሔርን ቃል ያወራሉ፣ ምክንያቱም አባት የእግዚአብሔር ቃል የሆነውን ልጁን ሰጥቷል። እነሱም ይህንን ቃል ተቀብለዋል። አሁንም እነሱ ምን ይላሉ? ያስተላልፋሉ። የእኛም ኃላፊነት የቤተ ክርስቲያን ይህ ነው። ህይወትንም ህይወትም ተገለጠ። አይተንማል፣ እንመሰክርማል። መሰከረ። ከአብ ዘንድ የነበረውንም ለእኛም የተገለጠውን አያችሁ። ከማን ዘንድ? ከአብ ዘንድ። ቃልም በእግዚአብሔር ዘንድ ነበረ። የዘላለምን ህይወት እናወራላችኋለን። የምንነግራችሁ ቃል የዘላለም ህይወት ምን የሚል ነው? የሚሰጥ ቃል ብቻ ተብሎ እዛ ሰማይ ብቻ ተቀምጦ አልቀረም። ወደ ምድር ወረደ። ስጋ አለበሰ። ዛሬም ለሚቀበለው ሁሉ የዘላለም ህይወት ነው ወገኖቼ ክርስቶስን የእግዚአብሔር ቃል ያስባሉ የተናገረው ቃል ብቻ ሳይሆን የኖረው ህይወት፣ ያሳየው ባህሪ ነው። ዛሬ መናገር አንድ ነገር ነው አይደል? መኖር ግን ሌላ። እሱ የተናገረው ቃል፣ የኖረው ህይወት፣ የሰራው ስራ ሁሉ እግዚአብሔር ማን እንደሆነ በስጋ የሚገልጥ ነው። ስለዚህ ቃልም ምን ሆነ ይላል ስጋ